The voice of America. Be <sniffs> away. Yeh, ya America dems radio tabiano. <laughs> ቱ በፖሊሲም ይሁን በአፈጻጸም የመንግስት ነው የእኛ ነው ብሎ ካመኑ ጥያቄ ያነሱ ዜጎችን ዝም ብሎ ያለ ገደብ እንደዚህ ወስዶ ካምፕ ውስጥ ማጎሩ ትክክል አይደለም። ሲቀጥል ደግሞ ስልጠና ነው ብሎ ይህንን እስርና ስቃይ በእውነት በተሰቃዩ ዜጎቻችን ላይ እንደ ስላቅ ነው የምንቆጥረውኛል በመፈታታቸው ወደ ቤተሰባቸው በምታላቀላቸው በጣም ደስ ብሎና ቀሪዎችን ዜጎችም ያለምንም ቅድመ ሁኔታ ሊፈቱ ቀና የሆነ ሁኔታ በገዢው ፓርቲ ና በተቃዋሚ ፓርቲዎች መካከል ይፈጠራል የሚል አስተያየት ነው ያለን በቅድሚያ የሰማችሁት አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር የተከተሉት ደግሞ የኦፌኮ ስራ አስፈጻሚ አባል አቶ ጥሩነህ ገምታ ነበሩ በትናንትናው ዕለት ተሃድሶ ወስደው ተለቀቁ ስለተባሉ 11 ሺ እስረኞች ከሰጡት አስተያየት የወሰድነው ነው ዝርዝሩ በዕለቱ አብይ ርዕስ ይቀርባል ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ ጥር 26 ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዲሱ አበበ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና እናሰማለን። መልካም ምሽት። የአንጎላው ፕሬዚዳንት ይቅርታ፣ ከዛ በፊት አንድ ዜና አለን። የአውሮፓ ሕብረት መሪዎች ዛሬ በማልታ ተሰብስበው ትኩረቱ ከሊቢያ የሚጎርፍ ፍልሰተኞችን ለማስቆም ያደረገ ጉባኤ ያካሂዳሉ። ይህን በተመለከተ ዘገባለን ወደ ኋላ ላይ እናቀርባለን። በሌላ የአፍሪካ ዜና የአንጎላ ፕሬዚዳንት ኤድዋርዶ ዶሳንቶሽ ዳግም ለመመረጥ እንደማይፈልጉ ዛሬ አርባ አስታውቀዋል። ዶሳንቶሽ የ30 ዓመት የስልጣን ዘመናቸው ሲያበቃ ለገዢው ኤምፒኤልኤ ፓርቲ ባሰሙት ቃል የመከላከያ ሚኒስትሩ ያኦ ላውሬኖ ለመጪው ነሐሴ ወር ለታቀደው ምርጫ ገዥውን ፓርቲ ተወክለው እንደሚወዳደሩም ተናግረዋል። የ የ74 ዓመቱ ዶሳንቶች ቀደም ሲል ስልጣን እንደሚለቁ ማስታወቃቸው አይዘነጋም። አንጎላን እንደ አውሮፓ አቆጣጠር ከ1979 ጀምሮ በስልጣን የቆዩት ዶሳንቶች ከአፍሪካ ሁለተኛው የረጅም ዘመን ፕሬዚዳንት መሆናቸው ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትርነታቸው በጸደቀ ማግስት ለመስሪያ ቤታቸው ባደረጉት ንግግር አዲሱ ሰው ብለው ነበር ራሳቸውን ያስተዋወቁት። ወዲያው የውጭ አገልግሎት ኃላፊዎችንና ሌሎች ሠራተኞችን የግል ፍላጎታችን ለሥራው ያለንን ችሎታ እንዳይሻማ ተጠንቅቀን እንደ አንድ ቡድን ልንቀሳቀስ ይገባል ሲሉ አሳስበዋል። ስደተኞችና በሽብር ተግባር ከሚጠረጠሩ አገሮች የሚመጡ የውጭ ዜጎች ወደ አሜሪካ እንዳይገቡ ፕሬዝደንት ዶናልድ ትራምፕ እገዳ ከጣሉና ይልቁንም ከአንድ ሺህ በላይ የውጭ ጉዳይ ሚኒስቴር ሠራተኞች እርምጃውን ከተቃወሙ በኋላ መሆኑ ነው። ቴለርሰን ለመጀመሪያው የሥራ ቀን ትናንት ሐሙስ ወደ ውጭ ጉዳይ መሥሪያ ቤቱ ብቅ ያሉት አዲሱ የውጭ ጉዳይ ሚኒስትር ባለሥልጣን የመሥሪያ ቤታቸውን አባላት ችሎታ በደንብ ለመጠቀም ጥረት እንደሚያደርጉ ተናግረዋል። በአሁኑ ወቅት በአሜሪካ ያለው የፖለቲካ መከፋፈል የሥራ ትኩረታችንን እንዳይሻማ አደራም ሲሉ የውጭ ጉዳይ ሚኒስትሩ አሳስበዋል። የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ ዛሬ ጃፓን ውስጥ በተናገሩት ቃል ዩናይትድ ስቴትስ ከጃፓን ጋር መቶ በመቶ አብራ ትሰራለች ሲሉ አስታወቁ። ማቲስ የፔንታገን ማለት የመከላከያ ሚኒስትር ሹም ከሆኑ ወዲህ በአደረጉት የመጀመሪያ የውጭ ሀገር ጉዟቸው ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ሲገናኙ ነው ይህን ያሉት። መከላከያ ሚኒስትሩ ቀደም ባለ የዛሬ አርብ የደቡብ ኮሪያ ጉብኝታቸው በዩናይትድ ስቴትስም ይሁን በሌሎች ሸሪኮቿ ላይ ከሰሜን ኮሪያ የሚቃጣ ማንኛውም የኒኩሌር ጥቃት በቸልታ እንደማይታለፍ አስጠንቅቀው አጻፋው አሉ መከላከያ ሚኒስትር ማቲስ፣ ግቡን የሚመታ አመርቂም ይሆናል። የሚስትር ማቲስ የደቡብ ኮሪያና የጃፓን ጉዞ በሁለቱ ወይም ከሁለቱ የእስያ ሀገሮች ጋር ያለውን የዩናይትድ ስቴትስ ግንኙነት ለማጠናከር የታቀደ እንደሆነም ተገምቷል። አድማጮች ይህ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ኢራን በቅርቡ የሚሳይል ተኩስ ሙከራ በማድረጓ የዩናይትድ ስቴትስ የገንዘብ ሚኒስቴር አዲስ ማዕቀብ ጥሎባታል። ማዕቀቡ 13 ግለሰቦችንና 12 ይዞታዎችን ይመለከታል። አንዳንዶቹ ቻይና ውስጥ፣ ሌሎቹ የተባበሩት አረብ ኤሚሬቶችና ሊባኖስ ውስጥ ነው የሚገኙት። ይህ ማዕቀብ ይፋ የሆነው ኢራን የሚሳይል ሙከራ በማድረጓ ፕሬዝደንት ዶናልድ ትራምፕ የሰጡትን ማስጠንቀቂያ የኢራኑ ውጭ ጉዳይ ሚኒስትር አጣጥለውና አቃለው ከተናገሩ በኋላ ነው። ኢራን በእሳት እየተጫወተች ነው ያሉት ፕሬዚደንት ትራምፕ የቀድሞ ፕሬዚደንት ኦባማ የቱን ያህል ችሮታ እንዳደረጉላት ረስተዋል፣ እኔ ግን እንዲያ አይደለሁም ብለዋል። የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ዛሬ አረብ ዛሬ አርብ በትዊተር ባስተላለፉት መልስ ኢራን ለዩናይትድ ስቴትስ ብቻ ለዩናይትድ ስቴትስ ዛቻ አትን በረከክም ማለታቸው ይታወሳል። የአፍጋኒስታን ኃይሎች ሄልማንድ ክፍለ ሀገር ውስጥ በምትገኝ አንዲት ወረዳ ላይ የተቃጣውን የታሊባን ሽምቅ ተዋጊዎች ጥቃት መክተው መልሰዋል ሲሉ አስታወቁ። ይህ ጋርምሲር በተባለችዋ ወረዳ ላይ ትናንት ሐሙስ የተካሄደው የታሊባን ጥቃት እስከ ዛሬ አርብ ማለዳ ድረስ ቀጥሎ እንደነበር ታውቋል። የክፍለ ሀገሩ አስተዳዳሪ ኦማር ዛዋክ በሰጡት ቃል 16 የሽምቅ ተዋጊው ቡድን አባላት መገደላቸውንና ሌሎች ዘጠኝ ማቁሰላቸውን አመልክተዋል። በሌላይቱ ወረዳ ሳንጂን ውስጥም ውጊያ እየተካሄደ መሆኑ የተገለጠ ሲሆን ያም ታሊባን የጀመረው ጥቃት እንደሆነ ነው የተነገረው። ባለፉት 72 ሰዓታት በዚች ወረዳ አካባቢ የዩናይትድ ስቴትስ ኃይሎች ቢያንስ 52 የአየር ጥቃቶችን አካሂደዋል። በመጨረሻም የአውሮፓ ህብረት መሪዎች ዛሬ በማልታ ተሰብስበው ትኩረቱ ከሊቢያ የሚጎርፍ ፍልሰተኞችን ለማስቆም ያደረገ ጉባኤ ያካሂዳሉ። እንደ አውሮፓን ዘመን አቆጣጠር ባለፈው 2016 ዓ.ም ከ180ሺ በላይ ፍልሰተኞች በሕገ ወጥ አስተላላፊዎች ጀልባዎች እየተሳፈሩ አደገኛውን የሜዲትራኒያን ባህር ለማቋረጥ ሲሞክሩ ከ3ሺ የሚበልጡት ሰጥመዋል። የአውሮፓ ህብረት አሁን ተስፋ የሚያደርገው የሊቢያን የጸጥታ ኃይሎች አቅም ለማጠናከር ቢሆንም የፍልሰተኞቹን ጎርፍ ለመታት ግን ግዙፍ ፈተና ይጠብቀዋል ተብሏል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና አሰማናችሁ። ወደኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ ያህል እናሰማችሁ። በጣት የሚቆጠሩ መንገደኞች ከዋሽንግተን ዳላስ ኤርፖርት እንዲመለሱ ተደርጓል በኢሚግሬሽን ኃላፊዎች የኢትዮጵያ አየር መንገድ የሰሜን አፍሪካ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ንጉሱ ወርቁን ነው የሰማችሁት። የጉዞ መስተጓጎል ስለደረሰባቸው የሶማሊያ ና የሱዳን መንገደኞች ከተናገሩት የወሰድነው ነው። ዝርዝር አለን። አሁን ወደ ዕለቱ አብይ ርዕስ እናልፋለን። በሁከትና ብጥብጥ ተጠርጥረው ከኦሮሚያ ከደቡብና ከአማራ ክልሎች የተያዙና የተሃድሶ ስልጠና ወሰዱ የተባሉ ከ11 ሺህ በላይ እስረኞች መለቀቃቸውን የመንግስት መገናኛ ብዙሀን ገልጸዋል። እስክንድር ፍሬው ዘገባውን አድርሶናል። ቆንጅት ታዬ የተቃዋሚ መሪዎች የታሳሪዎቹን መለቀቅ በሚመለከት የሰጡትን አስተያየት ይዛለች። አያይዘን እናቀርባለን። በትናንትናው ዕለት መለቀቃቸውና ከቤተሰቦቻቸው ጋር መቀላቀላቸው የተዘገበው በሁለተኛ ዙር በተለያዩ ቦታዎች የተሃድሶ ስልጠና የወሰዱ ናቸው። በዚህም መሰረት በኦሮሚያ ክልል ምዕራብ ሸዋ ዞን በሰንቀሌ ፖሊስ ማሰልጠኛ ኮሌጅ የተሃድሶ ስልጠና የወሰዱ ከ3800 በላይ ሰልጣኞች ወደ የመጡበት መመለሳቸው በመንግስት የመገናኛ ብዙሃን ተዘግበዋል። በዚህ የተሃድሶ ስልጠና የተሳተፉት ከሶስት የኦሮሚያ ክልል ዞኖች ማለትም ከባሌ፣ ከምስራቅ ሸዋ ና ከአርሲ ዞን በሁከትና ብጥብጥ ተጠርጥረው የተያዙ መሆናቸው chỗ ta tha của በተመሳሳይም በደቡብ ብሔር ብሔረሰቦችና ና ህዝቦች ክልል በይርጋለም የተሃድሶ ማዕከል ስልጠና የወሰዱ 1383 ስልጣኞች መለቀቃቸውን የመገናኛ ብዙሀኑ ዘግበዋል። በዚህ ማዕከል ስልጠና የተከታተሉት በክልሉ በኮንሶ ወረዳና በጌዶ ዞን በተከሰተው እውከት ተሳትፈዋል ተብለው የተጠረጠሩ ናቸው ብለዋል የመንግስት የመገናኛ ብዙሀን። ከፍተኛውን ቁጥር የሚይዙት ግን በጡ ላይ የተሃድሶ ማዕከል ስልጠና ወስደው የተለቀቁት ናቸው 5605 ተጠርጣሪዎች ናቸው በዚህ ማዕከል ስልጠና መውሰዳቸው ተገለጸው የተገለጸው፣ በሥነ ሥርዓቱ ላይ የተገኙት የኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ በክር ሻሌ ሰልጣኞቹ ያነሷቸው ጥያቄዎች ተገቢ መሆናቸውን ጠቅሰዋል። ጥያቄ ያነሱበት መንገድ ከሕገ መንግስቱ ጋር የሚጋጭ በመሆኑ ግን ስልጠናውን እንዲከታተሉ መደረጉን ተናግረዋል። በመጀመሪያው ዙር የተሃድሶ ስልጠና የወሰዱ 9800 ተጠርጣሪዎች ከዚህ ቀደም መለቀቃቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች ቆንጅት ታየ ደግሞ የተቃዋሚ መሪዎች የታሳሪዎቹን መለቀቅ በሚመለከት የሰጡትን አስተያየት ይዛለች። እነሆ። በሁከትና በብጥብጥ ተጠርጥረው ከኦሮሚያ ከደቡብና ከአማራ ክልሎች የተያዙና የተሀድሶ ስልጠና የተሰጣቸው ከ11 ሺ በላይ ሰልጣኞች ተለቀዋል ሲሉ የመንግስት ብዙሀን መገናኛ ዘግበዋል። ቀደም ሲል ከእስክንድር ዘገባ እንዳደመጥ ነው። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ ስለ መፈታታቸው እንደናንተው በዜና ሰምተናል፣ ነገር ግን ሰልጣኞች ሳይሆኑ እስረኞች ናቸው፣ መንግስት የተቀሩትንም በሙሉ ያለ ቅድመ ሁኔታ ይፍታ ሲሉ ጥሪ አድርገዋል። በእኛ ግንዛቤ እስረኞች ናቸው፣ መንግስት ደግሞ ሰልጣኞች ናቸው የተባለው ስለዚህ ከምን ያህሉ ምን ያህሉ ተለቅቀ የሚባለው ነገር ሰዎች በጅምላ ከየቤታቸው አሁንም አድራሻቸው የት እንደደረሱ የት እንደታሰሩ የማይታወቁ ሰዎች አሉ ስለሚባል ምን ያህል ቀርተዋል የሚባለውን ለመናገር በጣም አስቸጋሪ ነው የሚሆነው። ዛሬም ቢሆን እየታሰሩ ያሉ ሰዎች አሉና ምን ያህል እንደቀሩ ለመገመት በጣም አስቸጋሪ ነው ነገር ግን ትናንትና የተፈቱት አስራ አንድ ሺ ሶስት መቶ ሀምሳ ሁለት ከዚህ ውስጥ ደግሞ ብዙዎቹ የእኛ አባላትና ደጋፊዎች ይኖራሉ ወይም ደግሞ የእኛን ዓላማ የሚደግፉ ዜጎች ይኖራሉ እና በመፈታታቸው ወደ ቤተሰባቸው በመቀላቀላቸው በጣም ደስ ብሎናል። እውነቱን ነገር ለመናገር ሕዝቡ ሊንቀሳቀስ የቻለው መንግስት ለቀረበለት ሰላማዊ ጥያቄዎች ህጋዊ መልስ ለመስጠት ባለመቻላቸው ሕዝቡ አኩርፎ ወይም ተናዶ አደባባይ የወጣበት ስለሆነ ስልጠና መሪ አንጻር ምንም ተቀባይነት የሌለውና የትም ሊያደርስ የማይችል አይነት ሆኖ ነው የምንረዳው። ከተቃዋሚ ፓርቲዎች ጋር ውይይት የሚደረግበት መድረክ ዝግጅት ላይ እንደሆነ እየተነገረ ነው እና በዚህ ዙሪያ ያለውን ሂደት አስመልክቶ ምንም ይሉን አለ ዝግጅት ላይ እንዳለ በተለያዩ ዜና ማሰራጫዎች ለመከታተል እንደቻላቸው እና እኛ እንደ ኦሮሞ ፌዴራላዊ ኮንግረስ የምንሳተፈው በመድረክ ስብስብ ስር ነው። መድረክ ደግሞ የሚመለከተውን ወይም ከኛ ጋር ተነጋግሮ አስፈላጊውን ፕሮፖዛል ወይም ቅድመ ዝግጅት ያደረገበትን ጽሑፍ አቅርበዋል። የቀረበውም ደግሞ ለኢህአዴግ ለራሱ ነው። በእርግጥ ለመጀመር ይመቻል። እኛ ለሰላማዊ ድርድር፣ ለሰላማዊ እንቅስቃሴ፣ ለሰላማዊ ህይወት ህብረተሰባችን ያግዛል የምንለውን ሁኔታ በመደገፍ ሄደንበታል። እንግዲህ አሁን ኳሱ በነሱ ሜዳ ላይ ነው ያለችው። የሚመልሱትን አናቅም እንጂ እኛ በበጎ መንፈስ እንቀበላለን። ቀሪዎችን ዜጎችም ያለምንም ቅድም ሁኔታ ሲፈቱ ቀና የሆነ ሁኔታ በገዢው ፓርቲ ና በተቃዋሚ ፓርቲዎች መካከል ይፈጠራል የሚል አስተያየት ነው ያለኝ። የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበ በበኩላቸው ዜናውን ከሰማንበት ጊዜ አንስቶ በየቦታው እንደተከታተል ነው። የእኛ አባል የሆነ አንድም የተፈታ የለም ነው ያሉት። እንደናንተ ያው በሚዲያ ከሰማነው ውጪ በየዞኑ በየወረዳው ቼክ አርገናል። በየትኛውም አቅጣጫ፣ በደቡብም፣ በሰሜንም፣ ኦሮሚያም የተፈታ አባል የለም። እነዚህ ስልጠና እየተሰጣቸው የተለቀቁ የተባሉ በመንግስት መግለጫ ተሰጥቶ ነው ሪፖርት ያገኘ ነው ይገባኛል እኛም በሚዲያ ከሰማ ነው ውጭ፣ እነሱ ከሰጡት መረጃ ውጭ ወርደን በምናጣራበት ጊዜ በመዋቅራችን የተፈታ ምስራቅ ጎጃም ላይ ታሰሩ አሉ ምዕራብ ጎጃም እንደዚሁ ደቡብ ጎንደርና ሰሜን ጎንደር ሁለቱም ላይ እንዲሁም ደግሞ በኦሮሚያና በደቡብ አካባቢ ሰገን አካባቢ አሁን የኛ አባላት በርካታ አባላት ታስረዋል። ማንም አንድ ሰውም እስካሁን የተፈታ እንደሌለ ነው ያለን መረጃ። እንግዲህ መንግስት ተሳትፏቸው መለስተኛ የሆነው የተሀድሶ ስልጠና ተሰጥቷቸው ሊለቀቁ የሚደረጉ፣ ሌሎች ደግሞ እንደ የጥፋታቸው ክብደት ጉዳያቸው በፍርድ ቤት የሚታይ ብሎ ከፍሎ ነው ጉዳዩን ሲመለከት የቆየው እና ምናልባት የታሰሩ አልተለቀቁም ሉኝ እነሱን ይሆን እርሶ ፍርድ ቤትም እንዲከሰሱ የተወሰነባቸው አባላት ይፋ የሆነ የለም። እንደ ምሳሌ አሁን ሰሜን ሸዋን ብንወስድ ደብረ ብርሃን ማረሚያ ቤት አፍራ የሚባል የእኛ የማዕከላዊ ምክር ቤት አባል የነበረ ተከርሶም ሶስት ዓመት ከስድስት ወር እስር ጨርሶ ወጥቶ ቤተሰቡን ሊጠይቅ ወደ መሀል ሜዳ ሄዶ ግቢትመልነስ ታስሮ በአደራ ማረሚያ ቤተሰብ ተሜሸዋ ማለት ደብረ ብርሃን የተቀመጠ እንደ አባል አለን። አስራ ትሸት የሚባል ፖሊስም አይደለንም ያሰር ነው ነው የሚለው። ኮማንድ ፖስቱንም ስንጠይቅ ከዚህ የተለየ ነገር የለም በአደራ ነው የታሰረው ነው የሚሉን። እስካሁን ክስም አልተመሰረተበትም። ምንም የቀረበበት ምክንያት የለም። እንኳን ወደ ፍርድ ቤት የቀረቡ ሰዎች የተፈቱ ሳይሆን በዚህ መልኩ እሱን ራሱ በተደጋጋሚ ጥረት እያደረግን ነው፣ እየተነጋገርን ነው። ግን ማስፈታት አልቻልም እና በዚህም አሁን በተባለው ጉዳይ የሚያድ አባላት የተፈቱ የሉ። ምናልባት የተፈቱ ካሉ ብለን ቼክ አድርገን ነበረ። የተከሰሰም የተፈታም የለም። በመጀመሪያው ነው የተወሰኑ ምስራቅ ጎጃም እና አዊ ዞን የተወሰኑ ሰዎች ተፈተዋል። የኛ አባላት እዚህ ከዛ በኋላ የለም። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋም በየቦታው ተይዘው ያሉትን የእኛን አባላት እናውቃቸዋለን፣ የተፈታ ግን የለም ብለዋል። በሚዲያ ነው የሰማ ነው። አስራ አንድ ሺህ ሰዎች ለቃቅን ብለው በመሰረቱ ከታሰሩት ውስጥ የመጀመሪያው ዙር ላይ የነበሩት ነው። ከዚህ አዲስ አበባ ውስጥ የነበሩት ብዙዎቹ እንጂ አሁኑ ክፍለ ሀገር ናቸው። እስካሁኑ ሰዓት ድረስ እየደወልን ገቡ ወይ እያልን ቤተሰብ ጋር ስንጠይቅ አልገቡም እስካሁን ድረስ ቤታቸውና ያው ይወጣሉ ብለን ተስፋ እናደርጋለን። እዚኛው ዙር ላይ ስለሆኑ የእኛን አባላት እናውቃቸዋለን። በምዕራብ ጉጂ ላይ ያሉ፣ ደሴ ላይ ያሉ፣ ሀይቅ ላይ ያሉ፣ ባህር ዳር አሉ፣ ጎንደር አሉ። እነዚህ ሰዎች አሁን ከአስራ አንድ ሺህ ውስጥ በአብዛኛው የሰማይ አባላት የክፍለ ሀገር ናቸው እና እየደወል ነበረ ቤተሰብ ላይ አልገቡ። እንግዲህ ምናልባት መንገድ ላይ ሊሆኑ ይችላሉ፣ አልደረሱ አልደረሱም። ሁ ግን ይወጣሉ ብለን ተስፋ እናደርጋለን። እሺ፣ መንግስት የተሰጣቸውን ስልጠና ወስደው የተለቀቁ ያላቸው በአጠቃላይ ወደ ሀያ ሺህ መሆናቸው ነው። ይህ ማለት በሀገሪቱ የተካሄደውን የተቃውሞ እንቅስቃሴ ተከትሎ የታሰሩት አብዛኞቹ ተለቀዋል ማለት ይሆናል። አይሆንም። በፍጹም ሊሆናቸው መጀመሪያ ስልጠና የሚባለው ነገር ትክክል አይደለም። ከዚህ በፊትም በአንደኛው ዙር ላይ እዛ ታግተው የነበሩ አባሎቻችን እንደነገሩ በምግብ፣ በንጽህና፣ በመጸዳጃ ቤት በሁሉ ነገር ስቃይ ነው፣ የስቃይ ቦታ ነው የነበረው እና ስላቅ ነው። ስልጠና ነው እንደዚህ ነው ብሎ ያን ቦታ መውሰድ በእውነት በዜጎች ላይ፣ በደጋፊዎቻችን ላይ፣ በአባሎቻችን ላይ እንደ መሳለቅ ነው የምንፈጥረው እና እኛ የመጀመሪያው ነገር ጥፋቱ በፖሊሲም ይሆን በአፈጻጸም የመንግስት ነው የእኛ ነው ብሎ ካመኑ ጥያቄ ያነሱ ዜጎችን ዝም ብሎ ያለ ገደብ እንደዚህ ወስዶ በእውነት በተሰቃዩ ዜጎቻችን ላይ በየቀበሌው የተለጠፈውን በተለይ በመጀመሪያው ዙር ላይ በየቀበሌው የተለጠፈውን ክስ ተብሎ የተለጠፈውን አይተነው ነበር እና ስማቸው አለ። የወንጀሉ አይነት መንግስትን ማጥላላት ይላል። ቀላል፣ ከባድ፣ መካከለኛ የሚል አለ። አሁን በተለይ የሰማያዊ አባላትን ስንወስድ ከሚሰሩበት ቦታ ከቤታቸው ሻይ ቡና ከሚሉበት ሁሉ እየተያዙ የተወሰዱ አሉና ከተከሰሱበት ነገር ጋር መጨረሻ አይገናኝም። በጣም የሚገርመው ግን መንግስትን ማጥላላት የሚለው የተቃዋሚ ፓርቲ አባል ሆነው የተለየ ፕሮግራም ይዘው ከዚ ቡድን ያለውን ፕሮግራም መንቀፍ እንደ ወንጀል ሊቆጠር የማይችል ነው እና በጣም ያስገረመንም በመሰረቱ ስህተት አለኝ ሕገ መንግስቱን እስከ ማሻሻል ደርሳለሁ ብሎ በፕሬዚዳንቱም በጠቅላይ ሚኒስትሩም የገባ መንግስት ያንን ፖሊሲና ያንን አሰራር ቢነቅፍ አንድ ዜጋው በተለይ የተቃዋሚ ፓርቲ አባል ሆነው እንዴት ሆኖ ነው ወንጀል ሊሆን የሚችለው? እና የሚናገሩትና የሚሰሩት በፍጹም በአንድ መሄድ አይደለም። እነዚህ በሁለት ዙር የተለቀቁት ቀላል ጥፋት ያጠፉ መሆናቸው የተጠቀሰ ሲሆን ሌሎች ቁጥራቸው በውል ያልታወቀ ለፍርድ ይቀርባሉ የተባሉ እንዳሉ ይታወቃል። በአጠቃላይ በአስቸኳይ ጊዜ አዋጁ የታሰሩት ሀያ ሺህ እንደሚሆኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአሁን በፊት የገለጹ ሲሆን ተቃዋሚዎች ግን ቁጥራቸው ከዚህ እንደሚበልጥ ነው የሚናገሩት። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ፕሮግራሙን እስከ ምሽቱ አራት ሰዓት ይቀጥላል። ሰፋ ብሎ የቀረበውን የዕለቱን አብይ ርዕስ ነበር የተከታተላችሁት። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋገርን። አሁን የዩናይትድ ስቴትስ መንግስት ከፍተኛ የህዝብ ቁጥራቸው እስልምና ሃይማኖት ተከታይ የሆኑባቸው ሰባት ሀገሮች ዜጎች ወደ አሜሪካ የሚያደርጉትን ጉዞ መገደቡን ተከትሎ ሁለት የኢትዮጵያ ጎረቤት ሀገሮች መንገደኞች የጉዞ መስተጓጎል ገጥሟቸዋል። የኢትዮጵያ አየር መንገድን የሚጠቀሙበት የሶማሊያና የሱዳን ተጓዦች የደረሰባቸው መስተጓጉል ምን ይሆን? የተመለሱትስ ምን ያህል ናቸው? የኢትዮጵያ አየር መንገድ ሰሜን አሜሪካ ቅርንጫፍ ጽሕፈት ቤት ሥራ አስኪያጅ አቶ ንጉሱ ወርቁ መልስ ሰጥተውናል። ሄኖክ ሰማዕግዚአብሔር ነው የጠየቃቸው። እንግዲህ ይሄ የጉዞ እገዳ እንደወጣ አዲስ አበባ ካሉ የስራ ኃላፊዎች ጋር በመነጋገር በመንገደኞች ላይ የሚደርሰውን እንግልት ለመቀነስ ወዲያው እርምጃ ወስደናል። በዚሁ መሰረት መንገደኞች ጉዟቸውን ሳይጀምሩ ከሚነሱበት መንገድ እንዳይጀምሩ አድርገናል። ይሄ መጉላላቱን ይቀንሰዋል። ይሄ እግድ እንደወጣ ደግሞ ጉዟቸውን የጀመሩ ጥቂት መንገደኞች ነበሩ፣ እነሱ እንዲመለሱ ተደርጓል። ከየት ነው የተመለሱት? እንዲመለሱ አውሮፕላን ላይ የነበሩት የየትኞቹ ሀገር ዜጎች እንደሆኑና ምን ያህል እንደሆኑ ማወቅ ይቻላል? ቁጥራቸው በጣም ጥቂት በጣት የሚቆጠሩ መንገደኞች ናቸው። ከየት ሀገር እንደመጡ የሚለውን ዝርዝር መግለጽ አስፈላጊ አይመስለንም። ግን በጣም በጣት የሚቆጠሩ መንገደኞች ከዋሽንግተን ዳላስ ኤርፖርት እንዲመለሱ ተደርጓል በ ኢሚግሬሽን ኃላፊዎች እንዲሁ ግን የተቀሩትን ጉዞ ከመጀመራቸው በፊት እንዲቀሩ አድርገናል። እግዱ ወደ ሰባት ሀገራቶች የሚመለከት ሲሆን እኛ ግን ከነዛ ሁሉ የሚነሱ መንገደኞችም የሉንም። እንግዲህ በጣት የሚቆጠሩ በአውሮፕላን ላይ የነበሩ እና ወደዚህ ወደ ዩናይትድ ስቴትስ ከገቡ በኋላ በኢሚግሬሽን ሰራተኞች የተመለሱ ናቸው። አዲስ አበባስ ገና ጉዟቸውን ሳይጀምሩ የቀሩት ምን ያህል ይሆናሉ? እንዳልኩ አዲስ አበባ ላይ የቀሩ መንገደኞች የሉም። ምክንያቱም በጉዞ እገዳው ላይ የተካተቱ ሀገራቶች እዛው ከሚነሱበት ጉዞ ከሚጀምሩበት ጉዟቸውን እንዳይጀምሩ ስለተደረገ ይሄን ያህል ብለው መናገሩ አስፈላጊ አይደለም። ግን እሱም ቢሆን በጣም ትንሽ ነው። ምናልባትም የጉዞ እገዳውን አውቀው ራሳቸው ጉዟቸውን ቀይረው ሊሆን ይችላል ብለን እናስባለን። በእናንተ ስራ ያው ለትርፍ የሚሰራ ድርጅት ስለሆነ የኢትዮጵያ አየር መንገድ ያሳደረው ጫና አለ። በስራችሁ እንዲሁ በአጠቃላይ መቼም አንድ መንገደኛ ሁለት መንገደኛ ጉዞ እገዳ ሲደረግበት የራሱ የሆነ ተጽዕኖ ይኖረዋል። ነገር ግን በእገዳው የተካተቱ ሀገራቶች ወደ ሰባት ሲሆኑ እነዚያ ውስጥ አምስት ስድስቱ ላይ ምንም ያህል መንገደኛ ቁጥር እኛ ሊኖረን አይችልም። በጣም ከአንድ ከሁለት ሀገራቶች ናቸው መንገደኞች የሚኖሩት ያን ያህል ተጽዕኖ ምንም አይኖረውም። መንገደኞቹ አሁን ካልሄዱ ቆይተው ሲፈቀድ ይሄዳሉ። ሶ አየር መንገዱ ዞሮ ዞሮ ጫና በገቢ ላይ ይኖራል የሚል አልገምትም። ቁጥሩም በጣም ትንሽ ነው። በስተ መጨረሻ እንግዲህ የተለያዩ የአየር መንገዶች እነ ቨርጅን አትላንቲክ የመሳሰሉት በዚህ እገዳ ውስጥ መንገዳቸው የተሰረዘባቸውን ደንበኞቻቸውን ገንዘብ የመመለስ ወይም በፈለጉት ጊዜና በተፈቀደ ጊዜ ደግሞ ከተፈቀደ እሱም በማንኛውም ጊዜ ጉዟቸውን ማድረግ እንደሚችሉ ያለምንም ምንም ተጨማሪ ወጪ ገልጸዋል። የኢትዮጵያ አየር መንገድ በዚህ ረገድ ያለው አቋም፣ ውሳኔ፣ ፖሊሲ ምንድን ነው? አየር መንገድም እንደዚሁ የደንበኞቹን ጥያቄዎች የጠየቁ እንደዚሁ መንገደኞች አሉ። ብዙዎቹ የጠየቁት ትኬታቸው ቀኑ እንዲቀየር ወደፊት ሲፈቀድ ለመምጣት ስለሆነ ይሄን ነው እናደርጋለን፣ ማለት ነው መንገደኞቹን ትኬት አስተካክለን የአሜሪካ መንግሥት የጉዞ እገዳውን በሚያነሳበት ወቅት እንዲጓጓዙ እናደርጋለን። በጣም ነው ማመሰግነው። አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ቢሮ ሥራ አስኪያጅ ለሰጡን ማብራሪያ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች፣ በቀጣዩ የትንታኔ ርዕስ ወደ ኬንያ እንሄዳለን። ኬንያን ኢትዮጵያና ደቡብ ሱዳንን አገናኝቶ ወደ ምዕራብ አፍሪካ የሚዘልቅ የትራንስፖርት መተላለፊያ መስመር ግንባታ ተጀምሯል። ጂል ክሬግ ከናይሮቢ ዘግባለች። ሰሎሞን አባተ ይዞታል። ይህ ኬንያ ውስጥ የተጀመረ ግዙፍ ፕሮጀክት መጠሪያ ላፕሴት፣ ላሙ ወደብ የኬንያው ደቡብ ሱዳን ኢትዮጵያ የትራንስፖርት ኮሪዶር ወይም መተላለፊያ ከሚል ዝርዝር ስያሜ የመጀመሪያ ፊደሎች የተሠራ ነው፤ ኤል ኤ ፒ ኤስ ኤስ ኢ ቲ። ይህ መርሃ ግብር በፕሮጀክቱ ውስጥ ለታቀፉት ሀገሮችና ለተሳታፊዎች የምጣኔ ሀብት እድገት እንደሚያስገኝ ታምኖበታል። ይሁን እንጂ የጸጥታና የተፈጥሮ አካባቢ ጥበቃ ጉዳይ እንደሚያሳስባቸው የሚናገሩም አልጠፉም። ፕሮጀክቱ በኬንያይቱ የአትላንቲክ ውቅያኖስ መውጫ ላይ የሚገነባው ባለ 32 መጠጊያ ወይም ጄቲ፣ የባቡር መስመር፣ የነዳጅ ዘይት ማስተላለፊያ የቱቦ መስመር፣ አውራ ጎዳናዎች፣ ዓለም አቀፍ አይሮፕላን ጣቢያዎች፣ እንዲሁም የመዝናኛ ስፍራዎችን የሚያካትት እንደሚሆን ታውቋል። ለረጅም ጊዜ ከነዚህ ሀገሮችና በምስራቅ አፍሪካ ሀገሮች መካከል የሚወጡና የሚገቡ ምርቶች በትራንስፖርት ምክንያት በሚወድቅባቸው የሰላሳ ከመቶ የእሴት ጭማሬ የተነሳ በዓለም አቀፍ ገበያዎች ላይ ተወዳዳሪ መሆን ሳይችሉ ቆይተዋል። ላብሴት እነዚህ ሀገሮች ለውጭ ንግድ የሚልኳቸው ምርቶች ይበልጥ አዋጪና ይበልጥም ተገዥ እንዲሆኑ ያደርጋል። ሌሎችም ብዙ ጥቅሞች አሉት። የላፕሴት ጠንሳሽና ወላጆች ከሆኑት አንዱ ጌሪሾን ኢኪያራ ናቸው። ስለ ፕሮጀክቱ ያላቸውን ሐሳብ ለቪኦኤ ያካፈሉት ኢኪያራ በኢትዮጵያ የዘመን አቆጣጠር ከ1995 ዓ ም እስከ 2000 ዓ ም የኬንያ የትራንስፖርት ሚኒስቴር ከፍተኛ ኃላፊ ነበሩ። የላሙ ፕሮጀክት የባህር ዳርቻ መጠጊያዎች ስራ የተጀመረው ባለፈው የአውሮፓ ዓመት ውስጥ መሆኑን አንድ የፕሮጀክቱ ቃል አቀባይ ጠቁመው፣ ከማዕከላዊቱ የኬንያ ከተማ ኢስዮሎ እስከ ኢትዮጵያ የድንበር ከተማ ሞያሌ ያለው መንገድ ግንባታ ስራ ባለፈው መስከረም መጠናቀቁን ገልጸዋል። ይህ ፕሮጀክት ለአካባቢው እጅግ ጠቃሚና አስፈላጊም ሊሆን እንደሚችል የተናገሩት በውድሮ ዊልሰን የምሁራን ዓለም አቀፍ ማዕከል ባልደረባው ስቲቭ ማክዶናልድ፣ ፕሮጀክቱ ከተወጠነ ወዲህ የተቀየሩ ብዙ ሁኔታዎች እንዳሉ ይናገራሉ። ሲሪሲንስ ኢስ ሱዳን የምስራቅ አፍሪካ የጸጥታ ሁኔታ በደቡብ ሱዳንና በኬንያ እንዲሁም በደቡብ ሱዳንና በኢትዮጵያ ድንበሮች አካባቢዎች ያለው ሁኔታ ኢትዮጵያ፣ ኡጋንዳና ኬንያ ውስጥ የሚታዩት ግዙፍ የስደተኞች እንቅስቃሴዎችና የጸጥታው ሁኔታ በጣም አደገኛ ነው። ይህ ከባድ ፈተና ነው የሚሆነው። የኬንያው የቀድሞ የትራንስፖርት ባለሥልጣን ኢኪያራ ግን ይህ ፕሮጀክት የጸጥታውን ሁኔታም ይበልጥ የተሻለ እንዲሆን ያደርገዋል የሚል እምነት አላቸው። ለብዙ ጊዜ ተረስቶ የቆየውን መላ ሰሜን ኬንያን ይከፍታል የሚል እምነት አለ። እናም ለአካባቢው ሰላም መጠበቅና ለምጣኔ ሀብት እንቅስቃሴዎች መስፋፋት እድል ይፈጥራል። ይሁን እንጂ ላሙን አድኑ ሴቭ ላሙ የሚባል አንድ ቡድን የዛሬ አምስት ዓመት አካባቢ በአውሮፓ የዘመን አቆጣጠር በ2012 ዓ ምት ባሰባሰበው የአቤቱታ ፊርማ በመንግስቱ እርምጃ ላይ ተቃውሞ አስነስቷል። የአካባቢው ብክለት፣ ታይቶ የማይታወቅ የሰው ብዛት በአካባቢው ማሻቀብ፣ የላሙ ከተማ ባህላዊ ቅርስና ውርስ ውድመት የሴቭ ላሙ ቡድን ስጋቶች ናቸው። ላሙ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበች ከተማ ነች። የኬንያ መንግስት ለአካባቢው የመሬት ባለ ይዞታዎች የካሳ ክፍያዎችን ፈጽመዋል። ለአንድ ኤከር ወይም ለ4000 ካሬ ሜትር ቦታ እስከ 14500 የአሜሪካ ዶላር ወይም በዛሬ ምንዛሬ 330 ሺህ የኢትዮጵያ ብር ወይም ከአንድ ሚሊዮን ተኩል በላይ የኬንያ ሽልንግ ከፍሏል። የአካባቢው ሰዎችም በየሙያው ተቀጥረው መስራት እንዲችሉ ወደ የሥልጠና ማዕከሉ እየላካቸው ነው። ላፕሴት በአመዛኙ በመንግሥትና በግል መዋዕለ ነዋይ ትግግዝ ይከናወናል የተባለ የ24 ቢሊዮን የአሜሪካ ዶላር ወይም ከግማሽ ትሪሊዮን በላይ ብር ወጪ ፕሮጀክት ነው። አድማጮች፣ የመጨረሻ የትንታኔ ርዕስ አድርገን የያዝነው ቀደም ሲል ያሰማነው ዜና ነው። የአውሮፓ ህብረት የሊቢያ ጉባኤ ዜና። የአውሮፓ ህብረት መሪዎች ዛሬ በማልታ ተሰብስበው ትኩረቱ ከሊቢያ የሚጎርፍ ፍልሰተኞችን ለማቆም ያደረገ ጉባኤ አካሄደዋል። እንደ አውሮፓ አቆጣጠር ባለፈው 2016 ከ180 ሺ በላይ ፍልሰተኞች በህገወጥ አስተላላፊ ጀልባዎች እየተሳፈሩ አደገኛውን የሜዲትሬኒያን ባህር ለማቋረጥ ሲሞክሩ ከ ሦስት ሺህ የሚበልጡ ህይወታቸውን አጥተዋል። የአውሮፓ ህብረት አሁን ተስፋ የሚያደርገው የሊቢያን ፀጥታ ኃይሎች አቅም ለማጠናከር ቢሆንም የፍልሰተኞቹን ጎርፍ ለመክታት ግን ግዙፍ ፈተና ይጠብቀዋል። ሄንሪ ሪጅዌል ከለንደን ዘገባ ልኮ ሰሎሞን ክፍል ያቀርብልናል። ማልታ ፍልሰተኞች በሚያቋርጡት ሜዲትሬኒያን ባህር ማዕከል ላይ የምትገኝ ሲሆን የአውሮፓ ህብረት ጉባኤ የወቅቱ ሊቀመንበር ናት። የአውሮፓ መሪዎች ከጉባኤው አስቀድሞ ኅብረቱ በርካታ ስጋቶች እንደሚገጥሙት ሲያስጠነቅቁ በዋናነት ያስቀመጡት ከሊቢያ የሚጎርፉ ፍልሰተኞች የጋረጡትን ችግር ነው። የአውሮፓ ኅብረት ጉባኤ ፕሬዚደንት ዶናልድ ተስክ በዛሬ ዕለት ከሊቢያው ጠቅላይ ሚኒስትር ፋያዝ አል ሳራጅ ጋር ሲገናኙ የአውሮፓን ድጋፍ እንደሚያገኙ ቃል ገብተዋል። በዚህ ክፍለ ዓለም ካሉ ከቱርክና ሌሎች ሀገሮች ጋር ያለንን ትብብር በምሳሌነት አቅርበን ተወያይተናል። ከሊቢያ ወደ ጣሊያን የሚወስደውን ጎዳና የምንዘጋበት ጊዜው አሁን ነው። የአውሮፓ ህብረት ከቱርክ ጋር በደረሰው ስምምነት መሠረት የፍልሰተኞችን ጎርፍ 80 በመቶ ቀንሷል። በጦርነት ከተበታተከችና በፖለቲካ ከተከፋፈለች ሊቢያ ጋር ግን ተመሳሳይ ስምምነት መድረስ አስቸጋሪ መሆኑን ክሎዲያ ጋዚኒ፣ የዓለም አቀፍ ቀውስ አስወጋጅ ቡድን አባል አስረድተዋል። በተለይ በአብዛኛው የሊቢያ ግዛት የጸጥታ ኃላፊዎቹ ሚሊሺያዎች መሆናቸው ችግሮቹን ውስብስብ ያደርጋሉ። ከባህር ጠረፍ ጠባቂዎች ጋር ቅርብ ግንኙነት መፍጠርም ከባድ ነው ሲሉ ባለሥልጣኗ አክለው አብራርተዋል። ከሊቢያ ወደ አውሮፓ የሚጓዙ አብዛኞቹ ፍልሰተኞች የኢኮኖሚ ችግር አለባቸው። አገሪቱ ውስጥ በደረሰው ቀውስ መስራት አይችሉም። ስለዚህ የአውሮፓ ህብረት ትኩረቱን ሙሉ በሙሉ የጸጥታ ሁኔታውን በማሻሻል ላይ ብቻ ማድረግ የለበትም፣ ሲሉም ክሎዲያ ጋዚኒ ያስገነዝባሉ። በታሪክ እንዳየነው አብዛኞቹ ፍልሰተኞች በሊቢያ የሰራተኛው ኃይል ነበሩ። ዛሬ ግን የሊቢያ ምጣኔ ሀብት በመድቀቁ መስራት አይችሉም። ስለዚህ የተባበሩት መንግስታት ድርጅት አባል አገሮች የሊቢያን የወደቀ ኢኮኖሚ ለማንሳት እና ስራ ለመፍጠር በተያዘው ጥረት ማገዝ አለባቸው። የአውሮፓ ህብረት በበኩሉ በሊቢያ ከተከፋፈለው መንግስት ጋር በመተባበር የፍልሰተኞችን ችግር ለመቅረፍና በተለይ ለሰብአዊ እርዳታ የሚሰጠውን ድጋፍ እንደሚቀጥል ያስረዳል። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ እስከ ምሽቱ አራት ሰዓት የሚተላለፈውን የአሜሪካ ድምፅ ራዲዮ የአማርኛ ስርጭት ነው። ስርጭታችን እስከ አራት ሰዓት ይቀጥላል። በነጻው ስልክ የእናንተ አስተያየቶች ደርሰውናል። በ2022059942 የውስጥ መስመር 14 ከላካችኋቸው ለሰዓቱ የመረጥናቸው እናሰማለን። ሰላም፣ ጤና ይስጥልኝ። የአሜሪካ ድምፅ አዘጋጆች፣ እንኳን ለሰባ አምስተኛው ዓመት አደረሳችሁ። እኔ የአሜሪካን ድምፅ አማርኛ ፕሮግራም ማዳመጥ ከጀመርኩ ከአስራ ዘጠኝ መቶ ሰማኒያ አንድ አመተ ምህረት በፈረንጆች አቆጣጠር ጊዜ ጀምሮ ነው። አዲስ አበባ ውስጥ በነበርኩበት ጊዜ ከዛም ወደ ስደት ዓለም ሲሄድ ሱዳን ሀገር ገዳሪፍ ከተማ፣ ካርቱም እንዲሁ ከጓደኞች ጋር እየተሰባሰብን እናዳምጠው ነበር። ዛሬም እዚሁ አሜሪካን ሀገር አዳምጠዋለሁ እና በአጠቃላይ ከሰላሳ አመት በላይ ማለት ነው ያዳመጥኩት እድሜያቸው ረጅም ይሁን በተለይ በዛን ጊዜ አቶ ንጉሴ እና ትዝታ በላቸው ነበር ብዙ ጊዜ ዝግጅቱን የሚያዘጋጁት ጥሩ ደስ የሚል ነገር ነበር እንዲያውም በአጋጣሚ ሱዳን እያለሁ የላኩትን ደብዳቤ ትዝታ ስደተኞችን በሚመለከት ለቮይስ ኦፍ አሜሪካ እንዳቀረበች ያስታውሳለሁ። ይህም አስራ ዘጠኝ መቶ ሰማንያ ስድስት ዓመተ ምህረት ነው። አስፋው ነኝ ከዚሁ ከዋሽንግተን ዲሲ አመሰግናለሁ። አለማየሁ ይባላለሁ ዎች እንኳን ለሰባ አምስተኛው ዓመት አደረሳችሁ ብላለሁኝ እናንተ እንኳን የጀመራችሁት ማለትም በአማርኛ መሰራጨት የጀመረው ሰላሳ አምስት ሰላሳ ሰባት ዓመት ሲሆነው ነው። ብዙ ስራ እንደተከናወነ ነው የማስታውሰው። አንድ ትዝታ እኔ በቮይስ ኦፍ አሜሪካ ያው በመንግስቱ ኃይለማርያም ላይ መፈንቅለ መንግስት በተካሄደበት ጊዜ ብዙ ጀኔራሎች ክሬም ኦፍ ሚሊትሪ የሚባሉት በኢትዮጵያ ማለቃቸውን እናስታውሳለን። አንድ ጀኔራል ግን የት እንደደረሱ ሳይታወቅ ቀርቶ በመጨረሻ ላይ ቪኦኤ በዜናው እሳቸው አሜሪካ መግባታቸውን በገለጸበት ሰዓት እኔ ቢሮዬ ሀያ አራት ሰዓት የሚሰራ መስሪያ ቤት ነበር የምሰራው። ቢሮዬ ከጓደኞች ጋር ጉ ብዬ ነበር እና ሽቅብ ዘልዬ ወደ ታች ስወርድ አጠገቤ የነበሩትን ስቃኛቸው፣ ካድሬዎች ናቸው እንቴ ብለው በመገረም ሲመለከቱ እንዴት ይሄ ሰውዬ ሊያመጡ ቻለ? እኔ በደስታ ነው የዘለልኩት። በኋላ ግን ነሱ ስመለከ እንዴት ሊያመጡ ቻለ ከዚህ ሁሉ ሰራዊት በሚል በመደነቅ እንደ ስል እነሱም ራሳቸውን ይዘው እንደ መነቅነቅ አሉ። እኔ በደስታ ታፍኜ ነው ደስ ብሎ ነው። እነሱ እንግዲህ ምን ስሜት እንደተሰማቸው ራሳቸው ያውቃሉ። እኔ ግን ከአዝቦች በመሆናቸው ከመስጋት አኳያለ እና ያንን አረሳውም ምን ጊዜ እና ዛሬ ዛሬ ህይወት የመጀመሪያ የሚያደምጠው ሬዲዮ ቢኖር ቮይስ ኦፍ አሜሪካ እንደሆነ ላረጋግጥላችሁ እወዳለሁ። ስልጣን ከያዙ በኋላ ግን ቀምደው ይዘው ስንት ስቃይ እንዳደረሱበት የዕድሜ ልክ ስራ በምን በሰራተኞች ላይ ሲፈርዱ ስመለከት በጣም ነው እንደው የሚደንቀኝ። አድማጮች ለተሳተፏቸው በጣም እናመሰግናለን። ሌሎቻችሁም አስተያየቶቻችሁን ከመላካት ትቆጠቡ። 2022059942 የውስጥ መስመር 14 ነው። መልእክቶቻችሁን በኢሜይልም አምሃሪክ ዳት ቪኦኤ ኒውስ ዳት ካም ብላችሁ ላኩልን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደሚቀጥለው ቅንብር እናልፋለን። የአዳማው ሎጂስቲክ ሀብ የማጓጓዣና ስርጭት ማዕከል በዓለም የምግብ ድርጅትና ሌሎች ድጋፍ ሰጪ አማካይነት ተስፋፍቶ በመታደሱ አቅሙና ቅልጥፍናው ከፍ ማለቱ ተመልክቷል። የብሔራዊ አደጋ ቅነሳ ሥራ አመራር ኮሚሽነሩ የልማት አጋሮቹና ግብረሰናይ ድርጅቶች በተለይ በገንዘብ ረገድ የሚሰጡት ችሎታ ከፍ ማለቱን ጠቅሰው በአጠቃላይ ሀገሪቱ ልትደርስ ከምትፈልገው ማኅበረ ምጣንያዊ ልማት ራእይዋ አኳያ ድጋፋቸውን በታላቅ ድግስና እየጨመሩ ናቸው ብለዋል። መለስካቸው አመሃ ዝርዝሩን ይዟል። የናዝሬት አዳማ የማከማቻ የመጓጓዣና ስርጭት ማዕከል በእንግሊዝኛ አጠራሩ ሎጂስቲክስ ሀብ ከተመሠረተ ሠላሳ ሁለት ዓመታት ማለፋቸውን በዓለም ምግብ ፕሮግራም የናዝሬት ንዑስ ጽፈት ቤት ኃላፊ ሚስተር ሐርመሽ ካፑር ትናንት በተካሄደው የማዕከሉ ርክክብ ሥነ ሥርዓት ላይ አስታውሰዋል። ማዕከሉ በእነዚህ ሁሉ ዓመታት አገልግሎት ሲሰጥ ቢቆይም አያሌ ጉድለቶች እንደነበሩበትም አመልክተዋል። ጉድለቶቹ ተነግሰው ከወጡ በኋላ በዓለም ምግብ ፕሮግራም አማካኝነትና ከሌሎች የልማትና የግብረስና ድርጅቶች ጋር በመሆን ማዕከሉን የማስፋፋት በሰው ኃይልና በመሳሪያዎች በይበልጥ የማደራጀት ሥራ መከናወኑም ታውቋል። የዓለም ምግብ ድርጅት የኢትዮጵያ ጽፈት ቤት ተጠሪና ዲሬክተር ጆን አይልፍ የዚህን ሁሉ ሥራ የመጨረሻ ዓላማ በርክክብ ሥነ ሥርዓቱ ላይ አብራርተዋል። በድርቅ የተጎዳው የኢትዮጵያ ሕዝብ ምግቡን በፍጥነት አገኝቶ ባይሆን ኖሮ ይህ ሁሉ ትብብር ለእኔ መና ሆኖ ይታየኛል። ይሁንና ባለፉት የግንቦትና የኅዳር ወራት መካከል ብሔራዊ የአደጋ ቅነሳ ሥራ አመራርና የዓለም የምግብ ፕሮግራም የስርጭት መጠኑን በፍጥነት በእጥፍ መጨመራቸውን ሳበስራችሁ ከፍተኛ ደስታ ይሰማኛል። በሀገሪቱ ሁሉ ከሚሰራጨው የእርዳታ እህል መካከል ከ60 እስከ 70 ከመቶ የሚሆነው ዛሬ በምንገኝበት አዳማ ማዕከል አማካይነት ነው። የዚህን ወሳኝ የሆነ ስፍራ ማዕከልነት በመገንዘብ ነበረ ለሥራው የዓለም የምግብ ፕሮግራምና ኮሚሽኑ የተባበሩት ማዕከሉን በኢትዮጵያ መንግሥት ስም የተረከቡት የብሔራዊ አደጋ ቅነሳ ሥራ አመራር ኮሚሽን ኮሚሽነር ምትኩ ካሳ በሥነ ሥርዓቱ ላይ ባደረጉት አጭር ንግግር የዓለም ምግብ ፕሮግራምንና መላውን ለጋሽ ማህበረሰብ ባለፈው ዓመት በኤልኒኖ ሳቢያ ተከስቶ በነበረው ድርቅ የተፈጠረውን ችግር ለመቋቋም ያደረጉትን ተዋጽኦ አመስግነዋል። በመቀጠልም የዓለም የልማትና ግብረሰናይ ድርጅቶች በሀገሪቱ የሚደርሱ ወቅታዊ ችግሮችን ለመፍታት የሚያከናውኑትንና ለሀገሪቱ ልማት ያላቸውን ድርሻ ጠቁመዋል። ኢት ኢዝ ወርዝ መንሽኒንግ ዛት ዘ ዴቨሎፕመንት ፓርትነርስ ኤንድ ሂውማኒቴሪያን ኤጀንሲስ ሃፍ ጀነስ ሊቢን ኢንክሪዚንግ የልማት አጋሮቻችንና ዓለም አቀፍ ግብረሰናይ ድርጅቶች በተለይ በገንዘብና በቴክኒክ ረገድ የሚሰጡት ድጋፍ ከፍ ያለ ነው። በአጠቃላይም ሀገሪቱ ወደፊት ልትደርስበት ከምትፈልገው ማኅበረ ምጣኔ ሀብታዊ ልማት ርዮት አኳያ ድጋፋቸውን በታላቅ ልግስና እየጨመሩ መሆናቸውን ማስታወስ ያስፈልጋል። በተለይ ማዕከሉ አሁን የተደረጉለትን የማሻሻያ ስራዎች ለኮሚሽኑ ተግባራት ያለውን ጥቅም ኮሚሽነር ምትኩ ለጋዜጠኞች ማብራሪያ ሰጥተው ነበረ። እንግዲህ ከእኛ ስራ ጋር በተያዘ ትልቅ አስተዋጽኦ ነው የሚኖረው ምክንያቱም አዳማ ያለው ማዕከላዊ መጋዘን በአጠቃላይ ለዕለት ደራሽ እርዳታ የሚውለውን እህል 60 በመቶ የምንይዘበትና ስድስት ክልሎችን የምናስተናግድበት ስለሆነ የዚህ ማዕከላዊ መጋዘን አቅም መገንባት ማለት የምናቀርበውን የእርዳታ እህል ፍጥነት ፍጥነትና መጠን ለማሳደግ ጭምር የሚያገለግል በመሆኑ ትልቅ ፋይዳ ነው ያለው። አዲስ በተከናወነው ስራ አማካኝነት ማዕከሉ በብዙ የአገልግሎት ዘርፎች ከፍ ያለ መሻሻል አሳይቷል። ማዕከላዊ መጋዘን ሲቋቋም ሀያ መጋዘኖች አሉት። እያንዳንዱ መጋዘን አምስት ሺህ ሜትሪክ ቶን እህል ነው የሚይዘው። በድምሩ እንግዲህ አንድ መቶ ሺ ሜትሪክ ቶን ወይም አንድ ሚሊዮን ኩንታል አቅም ያለው ነው። ስለዚህ መገንባቱ አንደኛ በአቅም ደረጃ ወደ 23 ሺ ሜትሪክ ቶን በመጨመር አቅሙ ወደ 123 ሺ ያሳድጎታል። አንዱ ይሄ ነው። ከዛ ባሻገር ዞረን እንዳየ ነው አንደኛ ጀኔሬተር እንዲቋቋም እንዲተከል ተደርጓል። ሁለታ ደግሞ አጠቃላይ የአይቲ ክፍሎች የበለጠ የተሳለጡ እንዲሆን በማድረጉ ምክንያት እና ሶስተኛው፣ የመጫንና የማውረድ አቅሙንም በዛው ልክ ያሳደገ ከመሆኑ የተነሳ ቅልጣፌ ወይም ኤፊሽንሲውን የጨመረበት ሁኔታ ነው ያለው። የአዳማን የማከማቻ የማጓጓዣና የስርጭት ማዕከል አሻሽሎ ለመገንባት የወጣው ገንዘብ 12 ሚሊዮን ዶላር ወይም ወደ 264 ሚሊዮን ብር እንደሆነ ታውቋል። ለዚህ እገዛቸውን የሰጡ የዓለም ምግብ ፕሮግራምን ጨምሮ ዩኤስ ኤ አይዲ ወይንም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ፣ ስዊድን፣ ስዊትዘርላንድ፣ በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤትና ሌሎችም ይገኙበታል። መለስካቸው አምሓ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደሚቀጥለው ዘገባ ወይም ፕሮግራም እናልፋለን። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ከተቃዋሚ ድርጅቶች ጋር ለመደራደር ባቀረበው ሐሳብ መሠረት ኢህአዴግና ተቃዋሚዎች ንግግሩ በምን መልክ ይካሄድ በሚሉት ነጥቦች ላይ ተስማምተዋል። በሁለት ሳምንታት ጊዜ ውስጥ የየራሳቸውን መደራደሪያ ሐሳብ ለማቅረብ መወሰናቸውም ተገልጧል። ስለ ጉዳዩ እንዲያብራሩልን የኢትዮጵያ ዲሞክራሲያዊ ፓርቲ የማዕከላዊ ምክር ቤት አባል አቶ ልደቱ አያሌውንና አድማጮች እያስተዋወቅን ያለ ነው የነገውን ፕሮግራም ነበረ። ቀጥሎ የሚቀርበው ፕሮግራም አፍሪካ በጋዜጦች ነው። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከዩናይትድ ስቴትስ ጋር ያላትን ትብብር ማጠናከር እንደምትፈልግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ፀረ መንግስት ተቃውሞን በማቆም ተግባር እንደተሳካላት ኢትዮጵያ አስታወቀች። የአፍሪቃ ህብረት ከዓለም አቀፍ የወንጀል ችሎት ለመውጣት ጥሪ አቀረበ፣ የሚሉት ርዕሶች ነው። በዛሬው ቅንብራችን የምንመለከተው ዘ ዎል ስትሪት ጆርናል ጋዜጣ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና አነጋግሮ ባወጣው ጽሑፍ ዩናይትድ ስቴትስ በአገር ውስጥ ላይ ማትኮሯን አሞግሷል ይላል። የኢትዮጵያ መንግስት አሸባሪነትን በመዋጋት ተግባር ላይ ያለውን ትብብር ማጠናከር እንደሚፈልግ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአፍሪቃ ጋር የተደረገውን የንግድ ስምምነት እንዲቀጥሉበትም ጥሪ አድርገዋል ሲል ወል ስትሪት ጆርናል ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ዩናይትድ ስቴትስ የስራ ዕድልንና አምራች ፋብሪካዎችን ወደ ሀገር በመመለስ ላይ አትኩራለች። ይህም ማለት ቻይና አምራች ፋብሪካዎችን በሀገሯ የማዳበር አሰራር ለዩናይትድ ስቴትስም ሞዴል ሆኗል ማለት ነው ሲሉ ጠቅላይ ሚኒስትሩ መናገራቸውን ጋዜጣው አውስቷል። የኢትዮጵያ ትልቅነት፣ ፈጣን የኢኮኖሚ እድገትና ጠንካራ ወታደራዊ ኃይል ካለፉት ሁለት አስርተ ዓመታት ወዲህ በሕዝብ ብዛት ከአፍሪካ ሁለተኛዋ የሆነችውን ሀገር ቦታ ከፍ እንዲል አድርጓል። በብዙ ሺህ የሚቆጠሩ የኢትዮጵያ ወታደሮች ክልላዊ ግጭቶችን በማስታገስ ተግባር የመሪነት ቦታ ይጫወታሉ። ከቻይና ከዩናይትድ ስቴትስና ከፋርስ ባህረ ሰላጤ ሀገሮች ጋር ያላት ቅርብ ግንኙነት ተጨምሮበት በትርምስና በድህነት በታመሰው አካባቢ የተደማጭነት ቦታ እንዲኖራት አድርጓል ሲልም ዎል ስትሪት ጆርናል ጋዜጣ አክሏል። ይህ ሁሉ ስኬት የተገኘው ግን ይላል ጽሁፉ፣ በሀገሪቱ ኢኮኖሚ ላይ ጥብቅ ቁጥጥር በማድረግ ነው። በተቃውሞና በሰብአዊ መብት ላይ ያለው አያያዝ ደግሞ ይበልጥ ጥብቅ እንደሆነ ተቃዋሚዎች ይናገራሉ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግስታቸው ጅሃዳውያን ቡድኖችን በመዋጋትና በአፍሪቃ ቀንድ ያለውን አለመረጋጋት ለማርገብ በሚደረገው ጥረት ከዋሽንግተን ጋር ያለውን ትብብር ማጠናከር እንደሚፈልጉ ገልጸዋል። ኢትዮጵያ፣ ሶማሊያ ና ደቡብ ሱዳንን በመሳሰሉት ሀገሮች በብዙ ሺህ የሚቆጠሩ ወታደሮችን አስፍራለች። አዲሱ የዩናይትድ ስቴትስ ፕሬዚደንት አጎዋ በሚል አጽሮት የሚታወቀውን የአፍሪቃ እድገትና እድል ውልን እንዳያቆሙ የኢትዮጵያው ጠቅላይ ሚኒስትር መክረዋል። አጎዋ በፕሬዝደንት ባራክ ኦባማ አስተዳደር ወቅትም የተራዘመ የ17 ዓመታት ዕድሜ ያለው ውል ሲሆን ዩናይትድ ስቴትስ ከ40 የአፍሪካ ሀገሮች ጋር የንግድ ልውውጥ እንድታጠናክር የታቀደ ነው። በአፍሪቃ እያደገ የሄደውን የቻይና ኢኮኖሚ በላይነትን ለመቀናቀንም ጭምር እንደሆነ የዎል ስትሪት ጆርናል ጽሑፍ ያወሳል። አያይዞም ጋዜጣው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሉትን ይጠቅሳል። እኛ ቅኝ ግዛት ሆነን የማናውቀው በራሳችን ስለምንተማመንና የሞራል የበላይነት ስላለን እንዲሁም ሕዝባችን የሚፈልገውን የሚነግረን ስለሚበቃን ነው በማለት ስትራቴጂያዊ የሆኑትን የሀገሪቱ ኢኮኖሚ ዘርፎችን ለግል ዘርፍ ክፍት እንዲያደርጉ የሚቀርበውን ጥሪና መንግስታቸው ሰብአዊ መብትን አያከብርም የሚለውን ነቀፌታ አልቀበልም ማለታቸውን ወል ስትሪት ጆርናል ጠቅሷል። የገንዘብ አገልግሎቶችንና ቴሌኮሙኒኬሽንን የመሳሰሉት የሀገሪቱ ተቋማት ለውጭ መዋዕለ ንዋይ መዳቢዎች ክፍት እንደማይሆኑ ጠቅላይ ሚኒስትር ኃይለ ማርያም ገልጸዋል። መንግሥት ከእነዚህ ኢንዱስትሪዎች የሚገኘውን ገቢ የባቡር ሀዲድንና ሌሎች መሠረተ ልማቶችን ለመደጎም ይጠቀምበታል በማለት አስረድተዋል። ሀያ የሚሆኑት የኢትዮጵያ የንግድ ባንኮች ለውጭ ባንኮች መዋለንዋይ ክፍት ከተደረጉ ይዋጣሉ። ስለሆነም ጥንቾቻቸውን እስከሚያጠናክሩበት ጊዜ ድረስ ለውጭ መዋለንዋይ ክፍት መሆን የለባቸውም በማለት አስረድተዋል። ወልስትሪት ጆርናል ጋዜጣ ኢትዮጵያ ውስጥ ስለተደነገገው የአስቸኳይ ጊዜ አዋጅ ሲተች ደግሞ ሂማን ራይትስ ዋች አዋጁ የኢትዮጵያ በነፃነት ላይ የምትፈጽመው አስከፊ ጭቆና ተቀጥያ ነው ማለቱን ጠቅሷል። ጠቅላይ ሚኒስትሩ ግን በቅርብ ጊዜ የሚነሳ የአሰራር ስርዓት ነው የአስቸኳይ ጊዜው አዋጅ ማንኛውም በሀገሪቱ መዋዕለ ንዋይ ለማብሰስ ለማፍሰስ፣ ለመስራት፣ ወይም ደግሞ ለጉብኝት ለመምጣት ለሚፈልግ የሚያግደው ነገር የለም ማለታቸውን አክሏል። ፋይናንሻል ታይምስ ጋዜጣ በበኩሉ የኢትዮጵያን የኮሚኒኬሽንስ ሚኒስትር ዶክተር ነገሬ ሌንጮን አነጋግሮ ባቀረበው ጽሑፍ በኢትዮጵያ የተካሄደው ኃይል ተጠቃሚነትን ያቀፈ ተቃውሞ ሙዓለ ንዋይ አፍሳሾችን ባሳሰበበት በሆኑ ወቅት በሀገሪቱ ኢኮኖሚ ላይ አደጋ የሚጥል ነገርን እንደምታጠፋ ሀገሪቱ ገልጻለች ይላል። የኢትዮጵያ መንግስት ማንኛውም በሀገሪቱ ኢኮኖሚ ተምሳሌት ላይ አደጋ የሚጥል ነገርን ለማስወገድ ቃል እንደገባና በ26 ዓመታት የስልጣን ጊዜው ለመጀመሪያ ጊዜ ገጠመውን ከባድ ተቃውሞን በማርገብ ሕግና ስርዓት እንዲመለስ በማድረግ ተግባር እየተሳካለት መሆኑን እንደገለጸ የፋይናንሽል ታይምስ ጋዜጣ ድረገጽ ጠቅሷል። የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ነገሬ ለንጮ ባለፈው ጥቅምት ወር የታወጀው የአስቸኳይ ጊዜ አዋጅ በመቶዎች የሚቆጠሩ ሰዎች ሕይወታቸውን ያጡበት ተቃውሞን ለማቆም መቻሉን ገልጸዋል። በፍጥነት እያደገ ያለውን የሀገሪቱ ኢኮኖሚና የኢትዮጵያ መንግስት የህዝቡን የኑሮ ሁኔታ ለመቀየር የሚያደርገውን ጥረት ለሚያሰናክል ማንኛውም አይነት አካል እድል አይሰጥም በማለት እንዳስገነዘቡ ድረገጹ ጠቅሷል። ሚኒስትሩ አያይዘውም ኢትዮጵያ ውስጥ ስለተነሳው ቁጣና ተቃውሞ ዋናው ምክንያት ስራ አጥነት እንደሆነ አምነው ተቀብለዋል። መንግስት ለወጣቶች የመማር ዕድል ያቀረበ ቢሆንም በቂ የስራ ዕድል አልተገኘም። ጽንፈኞች ታዲያ ይህን ሁኔታ ህውከት ለመቀስቀስ ተጠቀሙበት ማለታቸውን ፋይናንሽል ታይምስ ጋዜጣ ላይ የወጣው ጽሑፍ አውስቷል። የተቃውሞ ሰልፍ በመታገዱና የማህበራዊ ሚዲያ ተደራሽነት በመወሰኑ መንግስትን ለመገልበጥ የሚፈልጉ አብዛኞቹ በውጭ ሀገራት የሚኖሩ ታጣቂዎችና አሸባሪ ቡድኖች ብጥብጥ ለመቀስቀስ አልቻሉም በማለት ሚኒስትሩ ማስረዳታቸውን ጽሑፉ ገልጿል። ለግጭቱ ዋናው መንስኤ ግን በአብዛኛው የመልካም አስተዳደርና የፍትሕ ጉድለት እንዲሁም በሀገሪቱ ከሚታየው የልማት እድል እኩል ተጠቃሚ ካለመሆን የመነጨ መሆኑን ዶክተር ነገሬ ለንጮ መናገራቸው እንዳልቀረ ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ደግሞ የአፍሪካ ሀገሮች በብዛት ከዓለም አቀፍ የወንጀል ችሎት አይሲሲ አባልነት እንዲወጡ የአፍሪቃ ህብረት ጥሪ አቀረበ። ይሁንና ያለፈው ውሳኔ አሳሪነት የለውም። ናይጄሪያ እና ሴኔጋል የመውጣቱን ውሳኔ ተቃውመዋል ይላል። ደቡብ አፍሪቃና ቡሩንዲ ችሎቱ ለአላዊነታችንን ይዳፈራል፣ ፍትህ በጎደለው መንገድ አፍሪቃውያንን ኢላማ ያደርጋል በሚል ከችሎቱ ለመውጣት ከወሰኑ ሰነባብተዋል። አለም አቀፍ የወንጀል ችሎት በበኩሉ በአፍሪካ የተፈጸሙ የጦርነት ወንጀሎች ሰለባ የሆኑት ሰዎች ፍትህ እንዲያገኙ ነው የምጥረው በማለት ክሱን እንደሚያስተባብል ቢቢሲ ድረገጽ ላይ የወጣው ዘገባ ጠቅሷል። የአፍሪካ ህብረት ይህን ውሳኔ ያደረገው አዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ባለፈው ማክሰኞ ባካሄደው ስብሰባ ላይ ሲሆን ብዙ እንዳከራከረ የቢቢሲው ድረገጽ ዘገባ ጠቁሟል። የአፍሪካ ህብረት ውሳኔ ከፊሉ የአፍሪካ ህብረት አለም አቀፍ የወንጀል ችሎት እንዲሻሻል ለመግፋት ከተባበሩት መንግስታት ድርጅት ጋር እንደሚነጋገር ይገልጻል። ከችሎቱ የመውጣቱ ጉዳይ ከዚህ ቀደም በተካሄዱት የአፍሪካ ህብረት ጉባኤ ሲነሳ የቆየ ቢሆንም ይህ ግን ትልቅ ውሳኔ ነው። የችሎቱ ጉዳይ ምን ያህል አከራካሪ እንደሆነም አሳይቷል ሲል ቢቢሲ ድረገጽ ላይ የወጣው ጽሁፍ አውስቷል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ወደ መጨረሻው ቅንብር እንሸጋገራለን። ቅንብሩ የኢትዮጵያ የሃይማኖት ተቋማት ጉባኤ በቅርቡ አዲስ አበባ ላይ ያካሄደውን የእርቅና ሰላም ጉባኤ መነሻ በማድረግ በጉባኤው ጭብጦች፣ ትልምና ክንውን ብሎም በሃይማኖት ተቋማቱ ሚናና ተጨባጭ ፋይዳ ባላቸው ሌሎች ተዛማች ርዕሱ ጉዳዮች ዙሪያ በራዲዮ መጽሔት የተጀመረ ውይይት ቀጣይ ነው። የውይይቱ ተሳታፊዎች የጉባኤው ጠቅላይ ጸሐፊ መጋቤ ዘሪሁን ደጉና ሙሐዘ ጥበባት ዲያቆን ዳንኤል ክብረት ከአዲስ አበባ እንዲሁም ከላስ ቬጋስ ብፁዕ አቡነ ዮሴፍ ናቸው። የፕሮግራሙ አዘጋጆች አዲሱ አበበና ሉላ ከበደ ናቸው። በቀደመው ውይይታቸው ካቆሙበት ይጀምራሉ። ዲያቆን ዳንኤል የጉዳዩን አንኳር ፈንክተውልናል። በቀደመ ውይይታችን በተደጋጋሚ የተነሱ በአድማጮች በተከታታይ ትኩረት የተሰጣቸው ጭብጦች ናቸው። መሰረታዊ ጥያቄ ሰላምና እርቅ እንዴት ይመጣል ከሆነ ይህ በአንድ በኩል የተነሳውን ቀውስ ሁሉም ወገኖች የሚስማሙበት የሚመስለውን መንግስት ራሱ አደጋው መድረሱን ችግሮች መከተላቸውን ብቻ ሳይሆን በመንግስት ራሱ አመኔታ የተሰጠው ቁጥሩ የበዛ ዜጋ መሞቱ መቁሰሉ ይታወቃል። እዚህ ላይ ያለውን መስማማት ያህል ግን ለዚህ መንስኤ የሆኑት ላይ አንድ አይነት ድምፅ አይሰማም። ቅድም ያሉት መንገድ ለመፍትሄ አማራጭነቱ የመጀመሪያ ሊሆን ይገባ ይችላል። ዲያቆን ዳንኤል አሁን ያነሷቸውን ነጥቦች አንድ እርምጃ ወደፊት እናስጊድ መስጠትና መቀበል ይኖራሉ ወይ? በዚህ ላይ አንድ ጥፋት ከተሰራ በኋላ ያ ጥፋት እንዲታረም ከተፈለገ ኃላፊነት የሚወስዱ ክፍሎች መኖር የለባቸውም ወይ? እዛ ላይ በግልጽ መነጋገር የሚያስችል ሁኔታ መጀመሪያ ተፈጥሮአለ ወይ? ቅድም ያሏቸውን ጥናቶች ጨምሮ መሰረቱ ድልዳሉ መስተካከል ችሏል ወይ? ሰዎች ሳይሸማቀቁ ሳይፈሩ፣ ትላንት የተፈጠረው ስህተት እንዲህ ነው የሆነው፣ ድጋሚ እንዳይፈጠር ብቻ ሳይሆን የእርምት እርምጃ መወሰድ ያለበት መባል የሚያስችል መሰረት አለ ወይ? ለርሶ፣ አሁን ጉዳዩ የሀይማኖት ተቋማት ጉባኤ ስለያዘው ለእኔ የፖለቲካ ተቋማት የሲቪክ ተቋማት ከያዙት ይለያል ባይኔ ምክንያቱም እነዚህ አባቶች ናቸው፣ የሃይማኖት አባቶች ናቸው። ይህር ብቻ የምንፈራው ብለው ቃለ መሀላ ፈጽመው የሃይማኖት አባት የሆኑ ናቸው ያሉ። ስለዚህ መጀመሪያ የሚያልኩት ይሄ ነው። ችግሩ በትክክል እንዴት መጣ፣ እንዴት የተከሰተው የሚለው ላይ እነዚህ አባቶች ማለት ያለባቸው ማለት አለባቸው። በትክክል ማን ነው ጥፋተኛ፣ ጥፋተኛው ማን ነው ሲባል ደግሞ ፖሊስ የላቸውም አያስሩም፣ ፍርድ ቤት የላቸውም አይዳኙም ግን እንደየ ሃይማኖቱ ለምሳሌ መወገዝ ያለበት ይሄ ይሄ ይሄ አጥፍተሃል፣ ስለዚህ ይሄን ጥፋትህን አርም፣ ተሳስተሃል ይሄ ይሄ ይሄ ይሄ አካልም እዚህ እዚህ ላይ አጥፍቷል። እነዚህ እነዚህ ሰዎች የሞቱት በዚህ ምክንያት ነው ብለን እኛ እናምናለን። ሌላው ቢስማማ ባይስማማ እንደ ሃይማኖት ተቋማትነታቸው የተስማሙበትን ጥፋተኛውን መናገር ትክክለኛውን ደግሞ በዛ ጊዜ ትክክል የሰራ ሰው ካለ እናንተ እናንተ ደግሞ ትክክል ሰርታችኋል። ይሄ ደግሞ እዚህ ቦታ ላይ ጥፋት ነው፣ ወደፊት መደገም የለበትም። ይሄ እንዳይደገም ደግሞ ይሄን ይሄን ይሄን ይሄን አካላት ስናነጋግር አብዛኛዎቹ በዚህ ተስማምተዋል፣ ስለዚህ እኛም ይሄን ጨምረን ልንሰራ እንችላለን መባል ነበረበት እዛ ላይ በተለይ እንደ ሃይማኖት ተቋም እሱ ይጎላል ባይነኝ። ትልቅ ስልጣን ነበራቸው እነዚህ አባቶች፣ ሌሎች የሌላቸው ስልጣን ፖለቲካል ኮሬክትነስ የማይጠበቅበት ወይም በፖለቲካ ትክክል መሆን የሚባል እነሱን ሳያስጨንቃቸው በእውነት መንገድ ላይ ብቻ መቆም ስለሆነ የነሱ የሚገባቸው ይሄንን ማለት ነበረባቸው። እዚህ ላይ መነሻው አልተስተካከለም ባይ በሂደት ሊታይ ነው እንግዲህ በሂደት መጋቤ ዘሪሁን እንዳሉት እየቀጠልን ነው ብለዋል። አባታችን አባታችንም ይሁንታቸውን ሰጥተዋል። መልካም ነው መጀመሩ ብለዋል። የምናየው ነገር ነው ወደፊት። መጋቤ ዘሪሁን ወደ እርሶ እንምጣ። አሁንም ዲያቆን ዳንኤል ሰብሰብ ባለ አጭር ሃሳብ ውይይቱን እንድናቀላጠፍ የሚረዳ ነገር አንስተዋል። የእውነት መንገድ ብለዋል። እንደ መንፈሳዊ አባቶች እንደ ሃይማኖት መሪነታችሁ ሌላ ፈተና እንዳይኖራችሁ ይጠበቃልና፣ ቅድም ዲያቆን ዳንኤል እንዳሉት በፖለቲካ አስተያየት ትክክል መሆን የለባችሁምና እውነትን ለመፈለግ የተጀመረው መንገድ ወደዛ የሚያደርስ ሆኖ ይሰማችኋል ወይ? ወደዛ እንዲያደርስ እንቅፋት የሚሆኑ ነገሮችን ከመንገዳችሁ ለማንሳትስ ተዘጋጅታችኋል ወይ? በአስተያየት የሚቀርበውም በትችትም፣ ራሳችሁም መልሳችሁ ቅድም እንደገለጹልን መለስ ብላችሁ ለማጥናት በምትሞክሩት አሁን በዲያቆን ዳንኤል እና በብፁዕ አባታችን የተነሱትን የአስተያየት መንገዶች ለመመርመር እድል አላቸው ወይ? ጥሩ ነው የተሰጡት ሀሳቦች። አዎ እኛ እንግዲህ ይህንንም ሀሳብ ወስደን ለዚህ ለጀመርነው አገልግሎት፣ መንፈሳዊ አገልግሎት እንደ አንድ ትልቅ ግባት አድርገን የምንይዘው ነው። ወደዚህኛው ነጥብ ከመመለሴ በፊት ቅድም የተነሱ ለዚህ ውይይት አሁን አንድም እና አዲሱ ጋር የሚያየሁት ምንድን ነው ይሄ አሁን እየጀመርን ያለ ነው። ለምሳሌ የመንግስትም የተቃዋሚዎችም አለመጋበዛቸው የሚለው ወደዛ እኮ ለመሄድ ነው እየሰራን ያለ ነው። አሁን ወደ ድምዳሜ ተደርሶ ተቃዋሚዎች ለምን አልመጡም ስንጀምር አሁን መጋበዝ አለብን ወይ ብለን ስንጀምር፣ አይ አሁን መጋበዝ የለብንም መንግስትንም፣ ማለት ገዢው ፓርቲ መጋበዝ የለበትም። መጀመሪያ የሃይማኖት ተቋማት ቁጭ ብለን ራሳችን እንነጋገር፣ ችግሩን እንወቅ። ባለፈው አንስቸዋለሁ፣ በደንብ እንሂድበት እሱን ከያዝን በኋላ የሃይማኖት አባቶች ከመንግስት ጋር ለሚያደርጉት ውይይት ለምሳሌ የሰጠናቸው መግለጫዎች አሉ። መንግስት ከተቃዋሚ ፓርቲዎች በሀሳብ ከሚስማሙትም እሱ ከሚቀበላቸውም ከማይቀበላቸውም ጋር መወያየት አለበት ብለን መግለጫ ሰጥተናል። ይሄ እየተጠናከረ እንዲሄድ የውይይት ቁጭ ብሎ የመነጋገር ወደ ግጭት ከመሄድ ወደ ሌላ ረብሽ ከመሄድ አገር ወደ ችግር ከመክተት መነጋገር አስፈላጊ ነው የሚሉ ነጥቦች ተነስተው ከእርስ በርሳችን ተነጋግረን ይሄንን አቅርበናል። ስለዚህ ከመጀመሪያው ከመነሻው የትም የማይደርስ ውጤት ነው ብሎ ከተነሳ መቼም ለሃይማኖት አባቶችም ለተቋማትም ድካም ዋጋ ለመስጠት ነው የገባን። ምንድን ነው እኛ መጀመሪያ እኛ በመላው ሀገሪቱ ያሉትን ሰብስበን እንነጋገር፣ ከዛ የምናገኘውን ግብዓት ይዘን ከሚመለከታቸው አካላት ጋር ውይይቶች ይደረጋሉ። አሁን የተነሱት እናንተ የሚያነሳቸዋቸው ነጥቦች የዛ አካል ሆነው የሚቀርቡበት ሁኔታ እድሉ ሰፊ ነው የሚለውን ነገር እናነሳለን። ሌላው በስብሰባው ላይ በነጻነት እንዳይናገሩ አንድ የመንግስት አካል ተገኝቷል። ይሄ በጣም የተሳሳተ መረጃ ነው። እኛ ውይይት ያደረግነው ነው፣ ቅድም እንዳልኩት በቡድን ነው። ቡድናችን ላይ ስናነሳ በቡድን ተከፋፍለው ሲያነሱ የመንግስት አካል የለባቸው። ማንም ተናግር ያለው መክፈቻና መዝጊያ ላይ ነው የጋበዝ ነው። በቃ አለቀ። ውይይት ከተጠናቀቀ በኋላ ነው ሁሉ ነገር ካለቀ በኋላ ነው የጋበዝ ነው እንጂ መንግስትን ቁጭ አድርገን ህዝብን ተናገሩ አላልንም እና ይህም በዚህ መንገድ አድማጮቻችንም እናንተም እንዳትገነዘቡ ነው። አላደረግንም። እኛ ይሄንን ለማድረግ ምን አለፋን ምን አደከመን? ይህን ስብሰባ ለማድረግ እኮ ከአራት ወር የበለጠ የተደከመበት ነው። ብዙ የተለፋበት ነው። ከመላው ሀገሪቱ ሰው ማሰባሰብ ቀላል አይደለም። ስለዚህ ለዚህ ለዚህ ምን አስፈለገ? ቁጭ ብለን በቢሮችን እኮ ሁለት ሶስት ሆኖ የሚያልቅ ጉዳይ ነው የሚሆነው። ግን ይሄ ብዙ የተሄደበት በዚህ ምክንያት ነው። ተስፋ አለው ወይ ለእኛ ተስፋ አለው? ለዛን እየደከምን ያለ ነው። ዛሬም ትላንትም ነገም እየሰራን ያለ ነው። ይሄው ስለሆነ የተባሉ ነጥቦች አሉ። አሁን የተሰጡትን ነገሮች በቀጣዩ ሂደታችን ከመንግስት ጋራ አባቶቹ ውይይት ያደርጋሉ። ተቃዋሚ ፓርቲዎችም ደግሞ ይሄዱበት አለ። ይሄ ሲባል ለሚዲያ አሁን ጊዜው ስላልደረሰ ነው። እንግዲህ ተቃዋሚ ፓርቲዎች ጋራ ምንም ቁጭ ብለን አልተወያየንም ማለት ግን አንችልም። ተወያይታቸዋል ያ በጊዜው መግለጽ ስላለብኝ ነው እንጂ የተነጋገርናቸው ነጥቦች አሉ። ስለዚህ ይህንንም ለመግለጽ ነው። አላደረግንም ያሉት መጋቢ ምንኛውን ነው ከሌላ ወገን አልተጋበዙም የሚለውን ይሆን የመለሱት። ተቃዋሚዎችን ጋ ባለስልጣን ባለበት አልተወያየንም ነው የኔ ስህተት ከሆነ አርማለሁ። ግን ለምሳሌ አቶ ካሳ ስብሰባችሁን የነበሩት ካሳ ተክለ ብርሃን መክፈቻውና መዝጊያው ላይ ያልኩት እሱን ነው። መጀመሪያም ይህንን ቃለ ምልልስ እንጀምር ታስታውስቆና አዲሱ መግቢያውና መዝጊያው ላይ ጋብዘናል ከመንግስት ብዬ እኔ ነኝ የነገርኩ። ከዛም በፊት እኮ እስክንድር በዘገበውም ላይ እኮ ኮታ አድርጓል። የሚታወቅ ነው፣ ደብቀን አይደለም። የጠራ ነው፣ በግልጽ ነው። እና የመንግስት አካል አልተጋበዘም እያልኩ ያለሁት እኔ። ውይይቱ የተደረገው ለሁለት ቀን በግሩፕ ዲስከሽን ነው። እዛ ውስጥ በውይይታችን ውስጥ መንግስት አልተገኘም። የተገኘው ጉባኤው ሲሰበሰብ መንግስት ብቻ ሳይሆን እኮ የተጠራው የዓለም አቀፍ ድርጅቶች ኮር ጠርተናል። ከሀያ አንድ የሚበልጡ ኢንተርናሽናል ኦርጋናይዜሽን ተገኝ፣ ኤምባሲዎች በሙሉ ከተቃዋሚዎች ለትዝብት ያህል እንኳን እንደው በእንግድነት በተሳታፊነት እንኳ ቢኖር ጥሩ አልነበረም ወይ? አዎ፣ ልክ ነው። ለመጥራት የገጠሙን አንዳንድ እንትኖች ነበሩ የውስጥ እነሱን አደራጅቶን ለመጋበዝ መዝጊያውና መክፈቻው ላይ እንዲገኙ አንዳንድ ነገር አነሳንና፣ በማይመች ሁኔታ ሆነብን። አንዳንዱ ነገርና ግድ የለም በሂደት እንወስደዋለን በሚል ነው። አድማጮቹ ውይይቱ አልተቋጨም። እሁድ በራዲዮ መጽሔት ይቀጥላል። የፕሮግራም ማሳሰቢያ ያለን ኢህአዴግ ከተቃዋሚ ድርጅቶች ጋር ለመደራደር ባቀረበው ሀሳብ መሠረት ንግግሩ በምን መልክ ይካሄድ በሚሉት ነጥቦች ላይ ተስማምተዋል። ስለ ጉዳዩ እንዲያብራሩልን የኢትዮጵያ ዴሞክራሲያዊ ፓርቲ ማዕከላዊ ምክር ቤት አባላት ወልደቱ አያሌውንና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን ጋብዘናል። ነገ ቅዳሜ ይተላለፋል። ተከታተሉ። በዚሁ እንሰናበት። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።